Voice of America! ለዘጠኝ ቀናት ያካሄደውን የምክር ቤት ስብሰባ ትናንት ያጠናቀቀው ኢህአዴግ የኦህዲዱን ዶክተር አብይ አህመድን የግንባሩ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር እንዲሆኑ መርጧል። ዶክተር አብይ የተመረጡበት ሂደት በአራቱ የኢህአዴግ አባል ድርጅቶች መካከል ያለውን ልዩነት በድጋሚ ያሳየና የተለመደው አሰራር እየተቀየረ መምጣቱን ያመላከተ ነው ይላሉ የፖለቲካ ተንታኞች። እስክንድር ፍሬው ከአዲስ አበባ ተከታዩን አድርሶናል። ገዢው ኢህአዴግ ሊቀመንበሩን መረጠ። ኢትዮጵያ አዲሱን ሰው ተዋወቀች። ቀጣዩ የዚህች ሀገር መሪ ዶክተር አብይ አህመድ በኦሮሚያ አዲሱ አመራር ተብሎ የሚገለጸው ቡድን አባል ናቸው። በአብዛኛው ሁለተኛና ሶስተኛ ሰው ሆነው ያገለገሉ እስከ ቅርብ ጊዜ ድረስ ለምሳሌ የኦሮሚያ ምክትል ፕሬዝዳንትና የክልሉ ገዢ ፓርቲ ኦህዴድ ማዕከላዊ ጽሕፈት ቤት ኃላፊ ነበሩ። የዛሬ አንድ ወር ገደማ ከአቶ ለማ መገርሳ ጋር የኃላፊነት ሽግሽግ ሲያደርጉና የኦህዴድ ሊቀመንበር ሲሆኑ ግን ቢያንስ በፓርቲያቸው እይታ ለበለጠ ኃላፊነት እንደታሰቡ፣ ለጠቅላይ ሚኒስትርነትም እንደታጩ ምልክቶች ታዩ። ትናንት ምሽት ደግሞ ይህ የበለጠ ግልጽ ሆኗል። የኋለኛው ሰው ወደፊት መጥተዋል። የገዢው ፓርቲ ምንጮች ለአሜሪካ ድምፅ እንዳረጋገጡት ዶክተር አብይ የተወዳደሩት ከደሂድኑ ሊቀመንበር አቶ ሽፈራው ሽጉጤና ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤል ጋር ነው። የተመረጡት ደግሞ በምክር ቤቱ ስብሰባ ላይ ከተገኙት 170 ሰዎች የ108ቱን ድጋፍ በማግኘት መሆኑን እነዚሁ ምንጮች ጠቅሰዋል። የቅርብ ተፎካካሪያቸው የነበሩት አቶ ሽፈራው ሽጉጤ 58 ድምፅ ሲያገኙ ቀድሞውንም ፍላጎት እንደሌላቸው ገልጸው ነበር የተባሉት ዶክተር ደብረጽዮን ገብረ ሚካኤል ደግሞ ሁለት ድምጽ አግኝተዋል። እናም እድሜያቸው በአርባዎቹ መጀመሪያ የሆነው እኚህ ሰው ቀጣዩ የኢትዮጵያ መሪ ሊሆኑ ተዘጋጅተዋል። በፌዴራል መንግስቱ በፓርላማ አባልነትና በሚኒስትርነት በኦሮሚያ ገዥ ፓርቲ ኦህዴድ እና በክልሉ መንግስት ደግሞ በከፍተኛ ኃላፊነት አገልግለዋል። ዶክተር አብይ ይህ ብቻ ግን አይደለም፣ በተመደቡበት ሁሉ ውጤታማ እንደሆኑ አስመስክረዋል ይላሉ የኦህዴድ ቃል አቀባይ አቶ ካሳሁን ጉፌ። በተመደቡባቸው የሥራ ኃላፊነቶች ሁሉ ለውጥ ማምጣት ብቻ ሳይሆን ለውጥን በጣም በአጭር ጊዜ በማስመዝገብ የሚታወቅ ነው። ኦሮሚያ ብሔራዊ ክልላዊ መንግስት በተገበረ መጣ የሚባለው ለውጥ ውስጥ ከክቡር ፕሬዚደንታችን ጋር አቶ ለማ ጋር በመሆን የአንበሳውን ድርሻ የሚይዙ አመራሮች ናቸው። ለዛም ነው ህዝቡ ጋም ዶክተር አብይ እና አቶ ለማ በጣም ቅቡልነታቸው እየሰፋ የመጣው። ስለዚህ ዶክተር አብይ በጣም ስትራቴጂስት ዲዛይነር፣ የለውጥ አይዲያዎች የሚያቀነቅን ሞቲቬሽናል ስፒከር፣ ሰውን በማነቃቃትና ወደ ለውጥ እንዲተም የማድረግ ኃይል ያለው ወጣትም ጭምር ነው። ስለዚህ ዶክተር አብይ እንደቻው ይታወቃል። ምናልባት እርስዎ መገመት ከቻሉ አርባዎቹ መጀመሪያ ላይ ያለ ሰው ነው። በጣም ገራሚ የሚባል ኤክስፒሪየንስ ያለው ለውጥን በአጭር ጊዜ ማስረት የሚፈልግ ስብናውም፣ ሰብአዊ ማንነቱ የሚጎላ በጣም ፖዚቲቭ ቲንከር፣ ለሰው በጎ የሚመኝ ሰው ማብቃት የሚችል ፍሬንድሺፕ መፍጠር የሚችል ሰራተኛ፣ በጣም የሚያስብ ሰው እንደሆነ በቅርበት አብሬ ስለሰራው ይህንን መመስከር ይችላል ነው ከአምስት ሳምንታት በፊት ባካሄደው የማዕከላዊ ኮሚቴ ስብሰባ ዶክተር አብይን ሊቀመንበሩ አድርጎ የመረጠው ኦህዴድ ለጠቅላይ ሚኒስትርነት ሲያዘጋጃቸው እንደነበር በተለይ በትናንትናው ስብሰባ ግልጽ ሆኗል። ምንጮች ለአሜሪካ ድምፅ እንደጠቆሙት ግን ከቀሩት ሦስት የኢህአዴግ አባል ድርጅቶች የአንዱ አባላት የዶክተር አብይን በእጩነት መቅረብ ሳይቀር ተቃውመዋል። ከዶክተር አብይ ይልቅ ሌላ የኦህዴድ ሰው በእጩነት እንዲቀርብ በመጠየቅ ሰፊ ክርክር አካሂደው እንደነበርም እነዚሁ ምንጮች ጠቁመዋል። እናም ዶክተር አብይ የተመረጡበት ሂደት የቀደሙት ሊቃነ መናብርት እንደ እንደተመረጡበት መንገድ አልጋ ባልጋ አልነበረም። በዚሁ የኢህአዴግ ምክር ቤት ስብሰባ ላይ ከተገኙት አንድ መቶ ሰባ ሰዎች የአንድ መቶ ስምንቱን ድምፅ ማግኘታቸውም የዛሬ አምስት ዓመት አቶ ኃይለ ማርያም ካገኙት 151 ያነሰ ነው። ይህ ሁኔታና ሌሎች የቅርብ ሂደቶች ታዲያ ከሚታየውም የሰፋ አንድምታ እንዳላቸው ነው የፖለቲካ ተንታኞች የሚናገሩት። ገዢው ፓርቲ ኢህአዴግ እንደከዚህ ቀደሙ በተለያዩ ውሳኔዎች ላይ አባል ድርጅቶቹን ማስማማት እንዳቃተው ያሳያል ነው የሚሉት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳውን ብርሃኑ ይህንኑን ያንጸባረቁት በደንብ አድርጎ ያሳያል ይሄ በደንብ ሲልም ለምሳሌ የአስቸኳይ ጊዜ አዋጅ ፓርላማ በሚጠርግበት ጊዜ በርካታ የፓርላማ አባሎች ማለትም የኢህአዴግ አባል ድርጅቶች አባሎች የተቃውሞ ድምጽ ያሰሙበት ሁኔታን አይተናል። ይሄ አዲስ ነገር ነው። ጠቅላይ ሚኒስትር ሀይለማርያም ወደ ስልጣን በሚመጡ ጊዜ እንዲህ አይነት ነገሮች አልነበሩ። በነበረው ሁኔታ የቀጠለ ነው የሚመስለው እና አሁን ትንሽ ብዙ ድርድር ብዙ ውይይት ምናልባትም ብዙ ጭግጭት ያስከተለ ሁኔታ ታይቷል ማለት ይቻላል። የዶክተር አብይ የመመረጥ ጉዳይ እልባት ያገኘው በትናንትና ዕለት ቢሆንም ይህ እንደሚሆን ቀድመው ያሰቡ የገመቱ ወገኖች ነበሩ። ይህንን ሀሳባቸውን ግምታቸውን በማህበራዊ መገናኛ ብዙኃን በለቀቁት በዚህ ዘፈን ያንጸባረቁትን ጨምሮ ኢህአድግ ቀጣዩ ጠቅላይ ሚኒስትር እንደሚሆኑ የሚጠበቁትን አዲሱን ሊቀመንበሩን የመረጠው አሁን በዚያ ኃላፊነት ላይ የሚገኙት አቶ ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ በማቅረባቸው ነው። ሽግግሩ እየተካሄደ ያለውም አገሪቱን እየገጠሟት ያሉ ፈተናዎች በቀጠሉበት፣ በርካታ ችግሮችም መቋጫ ባላገኙበት ወቅት ነው። በኦሮሚያ እና በሶማሌ ክልል አዋሳኝ ወረዳዎች በተነሳ ግጭት ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል፣ በርካቶችም ተገለዋል። በዚሁ በኦሮሚያና በአማራ ክልሎች እንደዚሁም በሌሎች አካባቢዎች እየተነሱ ያሉ ጥያቄዎችም እልባት አላገኙም። እነዚህና ሌሎች ወቅታዊ ሁኔታዎች ተዳምረውም ነው የዶክተር አብይን የስልጣን ዘመን ይበልጥ ፈታኝ ሊያደርጉ የሚችሉት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለ ይህንኑ ነው ያብራሩት። ይሄ ሳይታለም የተፈታ ነው። አለፈው ጊዜ አቶ ኃይለ ማርያም ወደ ስልጣን በሚመጡበት ጊዜ ብዙ ቀውሶች አልነበሩም። እንደዚህ የገፋ የፖለቲካ ቀውስ በሀገሪቷ ውስጥ አልነበረም። የነበረውን ክፍተት ነው የሞሉት። ለኢኮኖሚ እድገቱም እየቀጠለ ነበር ያለው። በፖለቲካም ደረጃ ያን ያህል ብዙ አሳሳቢ ነገሮች በአገሪቷ ላይ አልተከሰቱም እሳቸው ስልጣን በያዙበት ጊዜ። አሁን ዶክተር አብይ ስልጣን የሚይዙበት ጊዜ በጣም ወሳኝ የሆነ ወቅት ይመስለኛል። ብዙ ፈተናዎች ሊያጋጥሟቸው ይችላሉ። እነዚህ ከውስጥ ከድርጅት የድርጅቱን ህብረት፣ አንድነት አጠናክሮ አመራር መስጠት ትልቅ ፈተና ይመስለኛል። ሁለተኛውና ትልቁ ፈተና የሚሆነው ደግሞ የፖለቲካ ምህዳሩን ማስፋት ኢትዮ ኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ጊዜ በውሳኔው በመግለጫው እንዳሳወቀው የፖለቲካ ምህዳሩን ማስፋት ማሳተፍ ፖለቲካውን አሳታፊ ማድረግ እንዲያውም አገር ውስጥ ከውጭም ካሉ የፖለቲካ ኃይሎች ጋር ተደራድሮ ነገሮችን ወደ ማቀዝቀዝ ውስጥ መግባት ትልቅ ፈተና ይመስለኛል። ከዚህ በተጨማሪ ደግሞ መረሳት የሌለበት የቀጠናውን ችግሮች የጂኦፖለቲካል ፈተናዎችም ኢትዮጵያን የሚያጋጥሙ ስለሆነ እነሱንም ማሰብ አካባቢዎች ነው። ጉዳዮችን በተመለከተ ትልልቅ ፈተናዎች አሉ። እነዚህ ሁሉ ፈተናዎችን ብቻቸው ይወጣሉ ተብሎ አይታሰብም። ከድርጅቱም ከሌላውም ድጋፍ ያስፈልጋቸዋል ተብሎ ነው የሚታሰበው ብዬ ነው የማስበው። ፈተናዎቹ በጣም ውስብስብ ናቸው፣ በአንድ ጊዜም ሊፈቱ የሚችሉ አይደሉም። ያም ሆኖ እንግዲህ ራሳቸውም የራሳቸውም ተነሳሽነት የድርጅታቸውን የጓዶቻቸውን እንግዲህ አጋርነትና ድጋፍ ይዘው ለውጥ ለማምጣት ሙከራ ማድረግ ይገባቸዋል ብዬ ነው የማስበው። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ቃለ መሐላ ላይ የሚፈጽሙት በፓርላማ ቀርበው ከተሰየሙ በኋላ ነው። የኢህአዴግ ምክር ቤት በትናንትና ዕለት ባካሄደው ስብሰባ የምክትል ሊቀመንበርነት ምርጫ አላካሄደም። ምክንያቱ ደግሞ አቶ ደመቀ መኮንን የሥራ ዘመናቸውን ባለማጠናቀቃቸውና ለሌላ ኃላፊነት ለመወዳደርም እጩ ሆነው ባለመቅረባቸው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ